ቀርጤስ ላይ የኦርቶዶክስ አብያተ ክርስቲያናት ጉባኤ ተቀምጠዋል። እንግዲህ ኢትዮጵያም በዚህ ጉባኤ ተሳታፊ ናት ማለት ይሆን? ከዚህ ላይ አንደኛ፣ ከስሙ ላይ ቀርጤስ የሚባለው በጳውሎስ ጊዜ ትምህርት ያስተማረበት ቦታ ነው። በአሁኑ ጊዜ ግን ክሬታ ተብሎ የሚጠራው ነው እና ስለዚህ ክሬታ በሚባልበት ጊዜ ቀርጤስ የሚለው ቃል መሆኑን ልንገነዘበው ይገባል። በእውነት የግሪክ ኦርቶዶክስ ቤተ ክርስቲያን የሚባሉት ማለት ነው የብዛንታይን ወይም የቁስጥንጥንያ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወይም ከሌሎቹ ጥንታውያን ኦርቶዶክስ አብያተ ክርስቲያናት ከሚባሉት ከግብፅ፣ አርሜኒያ፣ ከሶሪያ፣ ከኢትዮጵያ የተለዩት በአራት መቶ አምሳ አንድ ዓመተ ምህረት ነው። ከዚያን ጊዜ ጀምሮ እስካሁን ድረስ ምንም ከነሱ ጋራ በቁርባን በስርዓት አንድነት የለንም ይሄ መታወቅ አለበት አሁን የኦርቶዶክስ በሚባልበት ጊዜ ቁስጥንጥናዊ ፓትሪያርክ ጋራ ግንኙነት ያላቸው አብያተ ክርስቲያናት አሉ እነሱም አንድ አስራ አራት ይሆናሉ እና ይህ የአሁኑ ጉባኤ ከአንድ ሺህ አመት በኋላ የተደረገ ነው እኛ ከእነሱ ጋራ የምንገናኝባቸው ሦስት ጉባኤያት አሉን። ይኸውም ሶስት መቶ ሀያ አምስት ዓመተ ምሕረት በኒቃ የተደረገው ከዚያ ደግሞ በአራት መቶ ሃምሳ አንድ ዓመተ ምሕረት በተደረገው ግን የተለያየንበት ጉባኤ ነው። ከዚያ በኋላ እነሱ ከሮማ ካቶሊክ ቤተ ክርስቲያን ጋራ የሚያገናኛቸው በአንድ ላይ ሰባት ጉባኤዎች አሏቸው ማለት ነው። እንግዲህ ከዚህ ላይ እኛ ማየት ያለብን ከሰባት መቶ ሰማንያ ሰባት ዓመተ ምሕረት በኋላ አሁን በፈረንጆቹ አቆጣጠር ሁለት ሺህ አስራ ስድስት ዓመተ አመተ ምህረት የተደረገው ጉባኤ ለአስራ አራቱ የኦርቶዶክስ አብያተ ክርስቲያናት ስምንተኛው ጉባኤ ነው የሚሆነው ማለት ነው። ይሄ ጉባኤ እንዲካሄድ የታቀደው የዛሬ ሀምሳ ዓመት መሆኑ ተመልክቷል። ይሄ ስት ዓመት ድረስ ይደርሳልና ቀደም ብሎነው የተጀመረው ሀምሳ አምስት አመት ያህል ፈጭቷል። አሁንም ደግሞ አልተሳካም ያልተካፈሉም ስላሉ ማለት ለምንድን ነው በተለይ የሩሲያ ኦርቶዶክስ ቤተ ክርስቲያን እዚህ ጉባኤ ላይ አልተገኘችም። ለምንድን ነው ያልተገኙበት ዋናው ምክንያት ምን መሰለች? ቁስጥንጥንያ አዲሱ ሮም ተብሎ ይጠራል። አሁን እኛ የምናውቀው ቤተ ክርስቲያን አለች። ከዚያ ከሮም ደግሞ መንግስቱ ወደ ቢዛንታይን ወደ ቁስጥንጥንያ ሲዛወር አዲሱ ሮም ተብሎ የቁስጥንጥንያ መንግስት ሁለተኛው ሮም ይባላል። ከዚያ በድሮ ቁስጥንጥንያ ተብሎ የሚጠራው በአሁኑ ጊዜ ታምቡል ተብሎ የሚጠራው ከተማ በቱርኮች እጅ ሲወድቅ መስኮ ንጉሰ ነገስ እና የመስኮ ቤተ ክርስቲያን ምን አሉ ሶስተኛዋ ሮም መስኮ ናት ብለው ሰየሟት ማለት ነው። አሁንም ቢሆን በዓለም ዙሪያ ከሶስት መቶ ሚሊዮን በላይ የኦርቶዶክስ እምነት ተከታዮች አሉ። ከእነዚህ ውስጥ ግማሾቹ በአንድ መቶ ስልሳ አምስት ሚሊዮን የሚቆጠሩት የራሽያ ኦርቶዶክስ ቤተ ክርስቲያን ተከታዮች ናቸው። እንግዲህ ጉባኤው በምን መልኩ እየሄደ ነው? ጉባኤው አራት አብያተ ክርስቲያናት አልተካፈሉበትም። ይኸውም አንደኛ የመስኮብ፣ ሁለተኛ የቡልጋሪያ፣ ሶስተኛ የአንጾኪያ፣ አራተኛ የጆርጂያ። እነዚህ ደግሞ አንጾኪያ ሲሉ የትኛውን አገር ነው? ሶሪያ ማለት ነው። የሶሪያ ኦርቶዶክስ ቤተክርስቲያን አለ። እንግዲህ እነዚህ አራት ቱ አሁን በስብሰባው ላይ አልተገኙም። ምንድን ነው ምክንያታቸው ያልመጡበት ወይም ላለመካፈል የወሰኑበት እነዚህ ሀገራት? እንግዲህ እንደሚነገረው ከሆነ የራሽያ ኦርቶዶክስ ቤተ ክርስቲያን የበላይ ስልጣኑን ብዙ ተከታዮች ስላሉን እኛ መያዝ አለብን፣ እኛ መምራት አለብን። በፖለቲካውም ሆነ በቤተ ክርስቲያኒቱ በኩል የተጠናከረ የሃይማኖት ተቋም ስላለ አመራሩን እኛ ካላያዝ ነው የሚል ነው ማለት ነው። ከዚያ ሌላ ደግሞ በኡክራይና ችግር አለ። የኡክራይና ኦርቶዶክስ ቤተ ክርስቲያን ከመስኮ ተለይተው በቁስጥንጥንያ ስር መሆን ይፈልጋሉ። ስለዚህ ይሄንንም ደግሞ ራሽያኖች ይቃወማል እና የፖለቲካ ወይም ደግሞ ያለባቸው አሁንም የአስተዳደር የስልጣን የመብት ይህን የመሰለው ነው ማለት ነው ያለው። አባታችን አመሰግናለሁ ለሰጡኝ አጠር ያለ ማብራሪያ። እኔም አመሰግናለሁ።